ይህ ያልተጠበቀ የሰዎች ፍልሰት ሁሉንም የሕብረቱን አገሮች ያሳሰበ በመሆኑ በሁሉም የሕብረቱ ተቋማት የሚነሳ አብይ ጉዳይ መሆኑ የሚታወቅ ሲሆን የመሪዎቹ ጉባኤም በተለይ ከጎረቤት ሀገሮች ጋር ለመስራት በሚያስችለው ውቅር ላይ ትኩረት ሰጥቶ ይወያያል ተብሎ ይገመታል። እዚህ ብራስልስ የሚገኘው የአውሮፓ ፖሊሲ ማዕከል ዳይሬክተር ሚስተር ያኒስ ኢማኑልዲስ በስደተኞች ችግር ዙሪያ በበርካታ ጉዳዮች ላይ ነው የሚወያዩት። አንዱ በእርግጥ የድንበር ቁጥጥር ጉዳይ ይሆናል። በተጨማሪም ከጎረቤት ሀገሮች ጋር ባለው ግንኙነት ላይ የሚወያዩ ሲሆን አስቸጋሪ በሆነው የተመላሽ ስደተኞች ጉዳይም ይነጋገራሉ ብለዋል። በጎረቤት ቱርክ ብቻ ሁለት ሚሊዮን የሚሆኑ ስደተኞች የሚገኙ ሲሆን ተጨማሪ ስደተኞች ከቱርክ ወደ አውሮፓ እንዳይመጡና ከህብረቱ አገሮች እንዲመለሱ የሚገደዱ ሰዎችንም እንድትቀበል ለማድረግ ንግግር መጀመሩ የሚታወቅ ነው። በስደተኞች ጉዳይ እንደ ቱርክ ካሉ ጎረቤት ሀገሮች ጋር መስራት ወሳኝ መሆኑን በመረዳትም መሪዎቹ በዚህ ጉዳይ ላይ በቀረበው እቅድ ትኩረት እንደሚሰጡ ነው የሚታመነው። የአውሮፓ ህብረት ያጋጠመውን የስደተኞች ቀውስ ለመፍታት ከጎረቤት ሀገሮች ጋር ከመስራት ውጪ አማራጭ እንደሌለው ሚስተር ያኒስ ኢማኑዌልዲስም ይናገራሉ። ታኞችን ችግር ለመፍታት ካስፈለገ የችግሩን ምንጭ ማስወገድ ያስፈልጋል። ህብረቱን አሁን ያጋጠሙትን ተግዳሮቶች ለመቋቋም ከጎረቤት ሀገሮች ጋር መስራት የግድ ነው። እነዚህ ሀገሮች ደግሞ ራሳቸው በስደተኞች ችግር ውስጥ ያሉ ናቸው። ስለዚህ ከጎረቤት ሀገሮች በተለይም ከቱርክ ጋር መወያየትና አብሮ መስራት ያስፈልጋል ብለዋል። ቱርክ በበኩሏ ከህብረቱ ጋር ለመስራት አገሪቱ ስደተኝነት ከማይጠየቅባቸው አገሮች ዝርዝር ውስጥ እንድትገባና ለዜጎቿ የቪዛ ቁጥጥር እንዲላላ መጠየቋ የሚታወስ ሲሆን በቱርክ ባለው የፖለቲካ ሁኔታ ምክንያት ግን መሪዎቹ በቀረበው ሀሳብ ለመስማማት እንደሚቸገሩ ነው የሚገመተው። ዋናዋ የስደተኞች ምንጭ የሆነችው ሶሪያም አብይ የመሪዎቹ የመወያያ አጀንዳ ነች። የተከሰተው የስደተኞች ቀውስ ህብረቱ የሱሪያን ችግር ከመቼውም ጊዜ ይበልጥ ትኩረት እንዲሰጠው ያስገደደ መሆኑ የሚታወቅ ሲሆን የሶርያን ችግር በወታደራዊ ኃይል ብቻ መፍታት እንደማይቻልም አብዛኛዎቹ መንግስታት ተገንዝበውታል እየተባለ ነው። ይሁን እንጂ ከፕሬዚዳንት አሳድና ደጋፊያቸው ናት ከምትባለው ሩሲያ ጋር አብሮ ለመስራት በሚቻልባቸው ስልቶች ላይ በህብረቱ መሪዎች መካከል ልዩነቶች መኖራቸው የሚታወቅ ሲሆን ያም ሆኖ ይላሉ ሚስተር ያኒስ ኢማኑዌልዲስ ከፕሬዝዳንት አሳድና ከሩሲያ ጋር መተባበርና አለመተባበር በሚሉት ጽንሰ ሀሳቦች ልዩነት መኖሩ ግልጽ ነው። ያም ሆኖ አንድነት ለማሳየት ሲባል በውጭ ጉዳይ ሚኒስትሮች ደረጃ በተስማሙባቸው የጋራ ሀሳቦች ላይ መሪዎቹም ይስማማሉ ብለዋል። በሚቀጥለው ወር ማልታ ላይ በዚሁ በስደተኞች ችግር ዙሪያ ከአፍሪካ መሪዎች ጋር ሊደረግ ስለታሰበው የጋራ ጉባኤም የህብረቱ መሪዎች እንደሚወያዩ ታውቋል። በአጠቃላይም ከጉባኤው ስለሚጠበቀው ውጤት ሚስተር ያኒስ ኢማኑዌልዲስ በተወሰነ ደረጃም ቢሆን በተነሱት ችግሮች ላይ አቅጣጫ የሚሰጥ ተጨባጭ ውሳኔ ላይ እንደሚደርሱና ነገሮች ወደፊት ሊሄዱ የሚችሉበትን መመሪያም እንደሚሰጡ ገልጸው ይህም በተቻለ መጠን በምሬዎች መካከል ክፍተት እንዳይፈጥር ተደርጎ የሚወሰን መሆኑን አስታውቀዋል። ጉባኤው ነገ ኩለቀል ላይ ይጠናቀቃል ተብሎ ይጠበቃል። ገባኤው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ